ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል እንደምን ሰነበታችሁ ውድ ተመልካቾቻችን አድማጮቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ ተከታታይ የጥናት ክፍለ ጊዜያችን ነው። የዛሬ ክፍለ ጊዜ ስለ ስላሴ የምንማርበት ጊዜ ይሆናል። የስላሴ ምንነት፣ አስፈላጊነት ትምህርት ውስጥ ምንድን ነው የሚለውን አንስተን እንወያያለን። ይህንን ውይይት ከመጀመራችን በፊት ጸሎት እናደርጋለን። ቅዱስ አባት፣ ቸር አባት፣ እናመሰግናለን ቸርነትና መልካምነት በስቶ በዚህ ስፍራ እንድንገኝ መልካም ፈቃድህ ስለሆነ የሚያደምጡንንም የሚከታተሉንም ሰዎች ከእነሱ ጋር በመሆን መንፈስ ቅዱስ በተለየ ሁኔታ እንዲያስተምራቸው እንለምናሃለን። እኛም እዚህ ስንወያይ ከራሳችን ሳይሆን ያንተን ቃል ያንተን ሐሳብ መናገር እንድንችል እርዳን። ጊዜ ሰዓቱን ተረከብ። በክርስቶስ ስም አሜን። እንግዲህ እንዳነሳሁት ዛሬ የምንዋየው ስለ ስላሴ ነው። እንግዲህ ስለ ስላሴ ከማንሳታችን በፊት ግን ስለ እግዚአብሔር እናንሳና ና፣ የሰው ልጅ ግን እግዚአብሔርን መረዳት ማወቅ ይችላል በሚለው ጥያቄ እንነሳስ። ይህንኑ ጥያቄ መጽሐፍ ቅዱሳችን ላይ የኢዮብ መጽሐፍ ላይ አንዱ የኢዮብ ወዳጅ የነበረው ኢዮብን ሲጠይቀው እና ማታቢው ሶፋር ሲናገር እንመለከታለን እና ቁጥር ኢዮብ መጽሐፈ ኢዮብ ምዕራፍ 11 ቁጥር 7 ና 8 ላይ የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን ወይስ ሁሉን የሚችል አምላክ ፈጽመ ልትመረምር ትችላለህን ብሎ ይጠይቃል። እና ይሄንን እንዴት አድርገን ልናስበው እንችላለን? ፍጡር እንደመሆናችን ፈጣሪን መረዳት ከኛ ይሄ ውስን ከሆኑ አይምሯችን እጅግ የላቀ ነገር ነው እና እንዲሁም አንድ ሰባኪ እንዴት ያስቀምጠዋል? አንድ ትንሽ በጣም ደቃቅ የሆነች ትል አምጥተን ከዛ ስለ ሰው እስቲ ሁሉንም ነገር እንድትረዳ መሞከር ያን ያህል ከዛም የገዘፈ ከባድ ነገር ነው የሚሆነው ብሎ ያስቀምጠዋል። ይህንን የዮብን ሀሳብ መጽሐፍ ቅዱስ ደግሞ ሌላ ቦታ ላይ ምን ይለዋል? ሐዋርያ ጳውሎስ ሲናገር በአንዳ የቆሮንቶስ ምዕራፍ ሁለት ላይ ጥያቄ ነው የጠየቀው አይደል? ዮብ ላይ ግን መልሱን የሚሰጥ ይመስላል ጳውሎስ። ደግሞ አንዲ ቆሮንቶስ ምዕራፍ ሁለት ቁጥር አስር ላይ እንደዚህ ይላል መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራል እና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ስለዚህ የእግዚአብሔርን ጥልቅ ነገር መመርመር ትችላለህ? አትችልም። ማን መመርመር የሚችለው? መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ምን ማድረግ ይችላል? ለእኛ መግለጥ ይችላል። ስለዚህ ስለ እግዚአብሔር ስናስብ፣ ስለ መለኮት ስናስብ ስለ ስላሴ ስናስብ ስጋዊ አመለካከታችን፣ አለማዊ እውቀቶቻችን ሳይሆኑ የሚረዱን መንፈሳዊ የሆነ ያም ደግሞ ከመንፈስ ቅዱስ የምናገኘው ትምህርት እንደሆነ ይገልጽልናል። ምክንያቱም ያንን ሊያስተምረን የሚችል መንፈስ ቅዱስ ስለሆነ ነው ማለት ነው። ግን ሁሌም ቢሆን መጽሐፍ ቅዱሳችንም ትልቅ መርህ የሚያስቀምጥልን ስለ እግዚአብሔር፣ ስለ ፈጣሪያችን ልናጠና ስንመጣ የሙሴን አይነት ልምምድ እንደሚያስፈልግ እናያለን። ዘጸአት ምዕራፍ ሶስት ላይ ሙሴ እረኛ ነበረ። በጎቹን እየጠበቀ በነበረበት ጊዜ አንድ ቁጥቋጦ ሲነደያል እና ያንን ቁጥቋጦ ለማይጠጋ ሲል ድምፅ ይሰማል፣ ከእግርህ ጫማህን አውልቅ የሚል እና እግዚአብሔር በዛ ቁጥቋጦ እየተናገረው ነበረ እና ግን ያ የተቀደሰ ስፍራ ስለነበረ ጫማውን ማውለቅ ነበረበት። እንደው እንዲሁ ዘሎ ገብቶ እንትን የሚለዋል ነገር አልነበረም። ልክ እንደዛ እኛም ስለ እግዚአብሔር እንደው በትንሹ በዚህ አይምሯችን ለማጥናት ለማወቅ ስንሞክር መጀመሪያ ግን ጫማችንን ማውለቅ ይሄ ማለት ይሄ ራሳችንን ዝቅ አድርገን በትህትና መቅረብ እንዳለብን ትልቅ ትምህርት ይሰጠ ነው። አንድ ሌላ ጥቅስ ለመጨመር ኢሳያስ 55 ቁጥር 9 ላይ እንደዚህ ይላል። ትንቢተ ኢሳያስ ምዕራፍ 55 ቁጥር 9 ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤም ከሀሳባችሁ ከፍ ያለ ነው ይላል የሚያመለክተው ምንድነው እኛ ሁልጊዜ እግዚአብሔርን በመመርመር ሆነ የሱን ሀሳብ በመረዳት በኩል በጣም የራቅን እንደሆነ ሀጢያት በተለይ ደግሞ በጣም እንዳራቀ ነው የምንረዳው እና እንዲህ እንዲህ አይነት በተለይ በጣም ጥልቅ የሆኑ የመለኮትን የእግዚአብሔርን ሚስጥር በምናጠናበት ጊዜ ጥንቃቄ እንደሚያስፈልግ ምክንያቱም ሀሳባችን ከሀሳቡ በጣም የራቀ ስለሆነ በምንፈልገውና በመሰለን መንገድ ሳይሆን መተንተንና ማስረዳት ወይም ለመረዳት መሞከር ያለብን እግዚአብሔር ምን ይላል በእርግጥ በሚል አሁን ያዕቆብ እንዳለው ጫማችንን አውልቀን ማለት በትህትና ራስን ዝቅ በማድረግ ለመማር በሚፈልግ መንፈስ መሆን መቻል አለበት እንጂ ይሄ ማለት ይሄ ነው በሚል ልክ እንደ ሂሳብ ወይም እንደ ሳይንስ ካልኩሌት በማድረግ ነገሮችን በመቀመር ሊሆን እንደማይችል እንረዳለን። አው ግን እንግዲህ ከባድ ነው ብላችኋል። ግን ሌላ ደግሞ የተሰጠ መመሪያ አለ። ዮሐንስ 17 ቁጥር ሶስት ላይ ስናነብ እውነተኛ አምላክ ብቻ የሆን ሆን አንተን የላከውንም የኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ህይወት ናት። እግዚአብሔርን ማወቅ ደግሞ የዘላለም ህይወት ነው ተብሏል። ስለዚህ እስቲ ትንሽ ብታብራሩት። አሁን በመንፈስ ቅዱስ አማካኝነት ነው ልንረዳው የሚገባው። እግዚአብሔርን ማወቅ እኛ እንችልም የሚል ሀሳብ ተነስቷል። እና ደግሞ እዚህ ጋር ደግሞ እንድታውቁ ዋና ጉዳይ ነው የዘላለም ህይወት ጉዳይ ነው እንደውም እሱን ማወቅ የሚለውን ሀሳብ ደግሞ ተነስቷል እና ትንሽም ሞካክራችሁታል፣ ግን የበለጠ ብታብራሩልኝ እፈልጋለሁ። ይሄን እግዚአብሔርን ማወቅ ይሄ ከዚህ በፊት በነበረው ጥናታችንም አንድ ያጠና ነው። ስለ ታላቁ ውዝግብ አጥንተን ነበር እና እግዚአብሔር ማን ነው እግዚአብሔር ማን ነው የሚለው ይሄ ትልቅ ውዝግብ ያለበት ወይም ደግሞ ይሄ ፍጥረት ያልተረዳው ግን ቢረዳው እውነተኛ የእግዚአብሔር ማንነት ሲረዳው ነጻ የሚወጣበትና የበለጠ እግዚአብሔርን የሚያደንቅበት ትልቅ ነገር እንደሆነን እንመለከታለን። ክርስቶስም ዮሐንስ ምዕራፍ 17 ላይ እንግዲህ መጥቶ የምድር አገልግሎቱን ሊጨርስ ወደ መጨረሻ ባለበት ጊዜ ነው ይህንን ጸሎት ለደቀ መዛሙርቱ ሲጸልይ የነበረው። አንደኛ ዮሐንስ ምዕራፍ አምስት ላይ ዮሐንስ በመልእክቱ ቁጥር ሀያ ላይ ደስ የሚል አንድ ጥቅስ እንደዚህ ይለናል የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይለናልና። እግዚአብሔር ራሱን እንድናቀው በልጁ አማካኝነት ማን መሆኑን ገልጾልናል። ዮሐንስ ወንጌልም ላይ በጣም ደስ የሚለው ዮሐንስ ወንጌል ምዕራፍ አንድ ስናጠና የምናገኘው እግዚአብሔር በልጁ አማካኝነት ማን እንደሆነ በደንብ ተርኮልናል፣ ገልጾልናል፣ ማንነቱን አሳይቶናል። እግዚአብሔርን ማወቅ በእርግጥ በጣም አስቸጋሪ እና ከባድ የሆነ ነገር ነው። ለሰብአዊ አእምሮ ደግሞ በጣም ጥልቅ ነው። ስለ ከለከለን ሳይሆን ቅድም ያቆብ ሲጀመር ያነሳ አንድ ጥሩ ምሳሌ አለ። አንዲት ትል አንድን ሰብአዊ ፍጡር እኔ ልትረዳኝ አችል፣ እኔ ስለ ከለከልኳት ሳይሆን አቅም የላት። ያ ነው ትልቁ ችግር እና እግዚአብሔር ስለ ከለከለን ሳይሆን በተለይ ደግሞ ኃጢአት ከገባ በኋላ እግዚአብሔርን የመረዳት ችሎታችን በጣም አድርጎ መክኗል። በጣም ወርዷል። እና በተለይ በዛ ፍጥረት ላይ ስናነብ ሰው ከተፈጠረ በኋላ ቀኑ መሸት ሲል ይላል ፍጥረት 3 ወደ 9 ቁጥር 19 አካባቢ እግዚአብሔር ይመጣና ከአዳምና ህዋን ጋር ጊዜ ያሳልፍ ነበር፣ ፊት ለፊት ይገናኙ ነበር። ያ ሁሉ አሁን ጠፍቶ የሰው ልጅ ከእግዚአብሔር በጣም ርቆ ኃጢያት የሚባለው ነገር በጣም አድርጎ አሳንሶን ያለንበት ሁኔታ ላይ እሱ መረዳት በጣም ከባድ እንደሆነ ምንገነዘበው ስለከለከለን ሳይሆን እነዚህ ነገሮች ሁሉ በዚህ ውስጥ ስለተከሰቱ ነው። እና አንደኛ ጢሞቴዎስ ምዕራፍ ሶስት ላይ ቁጥር አስራ ስድስት ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ ሶስት ቁጥር አስራ ስድስት እግዚአብሔርንም የመምሰል ምስጢር ይላል፣ ወይም በእንግሊዝኛ ሚስትሪ ኦፍ ጋድሊነስ፣ እግዚአብሔርነት ማለት ነው። በሌላ አነጋገር ያለ ጥርጥር ታላቅ ነው እንዴት ማስረዳት እንችላለን? በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ነው ይላል። አንድ ሰው እንዴት ይህን ማስረዳት ይችላል? ከባድ ከባድ፣ እና የማይስተዋል ሳይሆን እንዳልኩት ከባድ ስል ጥልቅ ተመርምሮ ተመርምሮ ተመርምሮ ማያልቅ ስለሆነ ነው። ግን ደግሞ ያ ማለት እንትሆ ማለት አይደለም። ያው ቅድም ያነበብከው የመጀመሪያው ጥቅስቅ ላይ እንደሚል የዘላለም ህይወት እንዲያውም ምንድን ነው እግዚአብሔርን ማወቅ። እግዚአብሔር የማይታወቅ አምላክ አይደለም፣ እንድናውቀው ይፈልጋል። እንድናውቀው መፈለግ ሲፈልግ ግን ጥንቃቄ በዛንክ ማድረግ እንዳለብን እንረዳለን። እግዚአብሔር ግን መጽሐፍ ቅዱሳችንን በጣም የሚያስገርመን እንድናውቀው የሚፈልግ አምላክ ነው እና ራሱን በተለያየ መንገድ ልጆቹ ለሰብአዊ ዘር ሲገልጽ ነበር። ከዛ መጨረሻ ላይ ደግሞ በቃ ፍንትው አርጎ ራሱን ማን መሆኑን የነገረን በክርስቶስ አማካኝነት ነው። ዕብራውያን ምዕራፍን ቁጥር አንድ ላይ እንደዚህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ብሎ ያስቀምጣልና እግዚአብሔርን ማወቅ እንደው በጣም ጥልቅ ነው። ግን ደግሞ እንደዚሁ አልተተውንም እግዚአብሔር እንድናውቀው መንገዱንም ሰጥቶናል የሚያስተምረን መንፈስ ቅዱስ ሰጥቶናል በክርስቶስም ማንነቱን ይነግሮናል በጣም ጥሩ ኦኬ እንግዲህ ይህንን እንደዚህ እንደ መንደርደሪያ አድርገን አሁን ወደ ረሳችን እንሄድና ስላሴ ማለት ያው ሶስት ቁጥር እንዳለው ያሳያልና ግን ተደጋግሞ የሚነሳ በዘዳግም ስድስት አራት ላይ አንድ ጥቅስ አለ ስማ እስራኤል እግዚአብሔር አምላክህ አንድ አምላክ ነው የሚላለና ይሄ እንዳሁን ብዙ ሰዎች ሶስት የሚለው ስላሴ በመጽሐፍ ቅዱስ የማይገኝ ቃል፣ በእንግሊዝኛውም ትሪኒቲ ከግሪኮች ዘሎ ዘሎ የገባ በክርስትና ውስጥ የገባ አስተሳሰብ ነው እንጂ የለም ብለው በኃይል የሚከራከሩ የተለያዩ አይነት እምነት ያላቸው ሰዎች አሉና ይህንን እንዴት ትመልሱታላችሁ? የዘዳግሙ ጥቅስ ዘዳግም ስድስት አራት ላይ እስራኤላውያን በጣም የሚወዱትና በየቀኑ የሚደጋግሙት አሁንም ድረስ ሸማ ተብሎ የሚጠቀሰው ጥቅስ ነው። ስድስት አራት እንደዚህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔር በፍጹም ልብህ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ ይላል። አሁን ይህ ሀሳብ አንድ ነው የሚለው እንዳልከው ሶስትነትን አያሳዩ በአንድ ስለሚል ቁጥሩ ማለት ነው። ነገር ግን አንድ ልናስተውል የሚገባል ሐሳብ ይሄ አንድ የሚለው ቃል የመጽሐፍ ቅዱስ ሊቃውንት ዕብራይስጡን የሚያውቁ በተለይ ሲተነትኑት የሚሉት ነገር ምንድን ነው? እኛም እዚህ ላይ ጥቅስ ለማጥቀስ ያህል ዘፍጥረት ምዕራፍ ሁለት ቁጥር 25 ላይ ወይ ቅርታ 24 እና 25 ላይ ስለ አዳምና ሄዋን ይናገራልና አዳምና ሄዋን ከተፈጠሩ በኋላ ሄዋን ከተፈጠረች በኋላ በተለይ ከአዳም ረዳት ከፈለገ በኋላ ሄዋን ተፈጠረች ይላል። ከዛ አዳም ደስ አለው፣ አጥንት ከአጥንቴ፣ ስጋ ከስጋ ይነች ይላል። ያው ሁለት ሰዎች ናቸው አይደል። ከዛ በኋላ ቁጥር 24 ላይ ዘፍጥረት ምዕራፍ ሁለት ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ስለዚህ ይሄ እዚህ ላይ የተጠቀሰው አንድ የሚለው ቃል እና ዘዳግም ስድስት አራት ላይ ተጠቀሰው አንድ የሚለው ቃል እኔ የዕብራይስጥ ምንም እውቀት የለኝም። ግን ሲጠቅሱ እንደሰማሁት ከሆነና ሲጠቀስም ቃሉ እንደምናየው ኢኻድ የሚለው ቃል ነው። አንድ የሚለው ቃል እዚህ ውስጥ ሁለት ሰዎች ናቸው አንድ የሆኑት እዛ ላይም አንድ ሲል አንድ ነው በቁጥር ማለት ሳይሆን የተሰበሰበ ነገር ውስጡ እንዳለ የሚያመለክት ነው። ምክንያቱም እዚ ላይ የተጠቀሰው አንድ የሚለው ቃል ለሁለት ሰዎች አንድ መሆንነት ነው እና አንድነትን የሚያሳይ ነው እንጂ ቁጥርን የሚያሳይ እንዳልሆነ እንረዳለን። እና ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለውም። ስላሴ የሚለው ቃል መጽሐፍ ቅዱስ ላይ ያለመኖሩ ትምህርቱ የለም ሊያስብለን አይችልም። መጽሐፍ ቅዱስ የሚለው ቃል መጽሐፍ ቅዱስ ላይ የለውም፣ ግን ያው በየቀኑ መጽሐፍ ቅዱስ፣ መጽሐፍ ቅዱስ፣ ቅዱሳን መጽሐፍት ምናምን እየተባለ ነው መጽሐፍ ቅዱስ ለሚጠራው እና ስሙ አለመኖሩ ትምህርቱ የለም እንድንል አያስችለንም ለማለት ነው። ስለዚህ የሶስት አለመሆናቸውን ሳይና አይደለም የሚናገረው የዓላማ አንድነት መኖሩን የሚያሳይ ነው ነው። ግን በዚሁ አግባብ ኢየሱስ ብቻ የሚል ኦንሊ ጂሰስ የሚል ደግሞ አስተሳሰብ አለ። በሌላ በኩል ደግሞ አብ ብቻ ነው ያለው። መንፈስ ቅዱስ ደግሞ ኃይል ነው የሚልም አስተሳሰብ አለ። እነሱ እነሱ አስተሳሰቦች ራሳቸው እንዴት ነው የመጡት? ትክክልነት አላቸው ወይ? በመጽሐፍ ቅዱስ የሚለውን እንመልከተ ውስጥ ኦንሊ ጂሰስ የሚለው ወይም ኢየሱስ ብቻ የሚለው አስተሳሰብ በሶስተኛው ክፍለ ዘመን አካባቢ የተነሳ ሀሳብ ነው ተብሎ ይጠቀሳል። አንድ በሊቢያ ይኖር የነበረ ሲቪሊየስ የተባለ ቄስ ምንድን ነው ያለው? መጽሐፍ ቅዱስን ሲያነብ የተረዳው የእሱ መረዳት ምንድን ነው? እግዚአብሔር ማለት አንድ ነው በቁጥር እና ይቀያየራል። አይነቱን ይቀየራል። አብ ይሆናል፣ ከዛ ደግሞ ወልድ ይሆናል፣ ከዛ ደግሞ መንፈስ ቅዱስ ይሆናል። እና ልክ ውሃ ለምሳሌ ያክል ሶስት አይነት ሂደቶች አሉት ሞዳሊቲስ የሚባሉት ማለት ነው ውሃ ይሆናል ፈሳሽ ይሆናል። ሲበርድ ደግሞ በረዶ ይሆናል በጣም በኃይለኛ ቅዝቃዜው ሲሆን፣ ስለዚህ ውሃው በረዶ ሆነ ማለት ነው። ብናፈላው ደግሞ ይተናል፣ ጋዝ ይሆናል። ግን አንድ ውሃ ነው እና እግዚአብሔር እንደዚህ ነው ብሎ ጠቀሰ። እሱ በዛን ጊዜ ያው አንድ ኢየሱስ ነው፣ ግን አብ ይሆናል፣ ወልድ ይሆናል፣ ሞዳሊቲውን ይቀይራል ብሎ አስተማረ። የቤተ ክርስቲያን አባቶች ተሰበሰቡና ከመጽሐፍ ቅዱስ አንጻር ይህ ትምህርት ትክክል ነው ወይስ አይደለም ብለው አጠኑ። እንዳልሆነ በተረዱበት ጊዜ ሰውየውን ይህንን ካህን ከቤተ ክርስቲያን አስወገዱት እና ትምህርቱንም ተቃወሙት። ነገር ግን ትምህርቱ ከዛን ጊዜ ጀምሮ እስካሁን ድረስ ቀጥሏል። ይሄ አስተሳሰቡ ይሄ እንግዲህ ቅድም ካነሳ ነው ሀሳብ ጋር የተያያዘ ነው። እግዚአብሔርን ለመረዳት ምድራዊና ሳይንሳዊና ዓለማዊ የሆነ ነገሮችን በምንጠቀምበት ጊዜ ችግር ውስጥ እንገባለን። ይህም ካህን የተቸገረው በዚህ እንደሆነ እንረዳለን። ነገር ግን ክርስቶስን መጽሐፍ ቅዱስ ሲናገር የዘላለም አባት ነው ይለዋል በኢሳያስ ምዕራፍ ዘጠኝ ቁጥር ስድስት ላይ የክርስቶስን የመሲሁን መምጣት ነው የሚናገረው ና እንደዚህ ይላል ኢሳያስ ምዕራፍ ዘጠኝ ቁጥር ስድስት ላይ ብዙ አይነት ማዕረጎች ይሰጠዋል ለጌታችን እና እንደዚህ ይላል ሕጻን ተወልዶልናል፣ ና ቁጥር ስድስት ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይናል እና ይሄ ለክርስቶስ የተሰጠው ዘላለማዊ አባት እንደሆነ የተሰጠው ስም ነው እና በዚህ መልኩ ካየ ነው ክርስቶስ ብቻ እንደሆነ ሳይሆን፣ ምክንያቱም ይሄው ስም ለእግዚአብሔርም አብ ተሰጥቶት እናነባለን ከዛ አንጻር ካየ ነው ሀሳቡ፣ ይሄ ኦንሊ ጂሰስ ኢየሱስ ብቻ የሚለው ሀሳብ ትክክል እንዳለ እንረዳለን። ይህ ሀሳብ የሚነግረን ዘላለም አባት ተብሎ ክርስቶስ የተጠራው እዚህ ቦታ ላይ ብቻ ነው። ኢሳያስ ምዕራፍ 9 ቁጥር 6 ላይና ዮሐንስ ምዕራፍ 14 ላይ ክርስቶስ መጥቶ ደቀ መዛሙርቱን ሲያስተምራቸው እኔን ያየ አብን አየ ብሎ ሲናገር ሲያስተምራቸው እንመለከታለን። ና ያንን የዘላለማዊ አባት ስለተረከው ዘላለማዊ አባት ተብሎ እንደተጠራ ሀሳብ እናገኛለን። ነገር ግን ክርስቶስ በምድር እያለ ከሰማይ ድምፅ ሲመጣ እና በተጠመቀ ጊዜ ራሱ ይህ ነው ልጅ የምወደው ብሎ ማቴዎስ ምዕራፍ 3 ላይ እናነባለን። ልክ ሲጠመቅ ከሰማይ ድምፅ እንደመጣና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ እንደተናገረ ማቴዎስ ምዕራፍ 3 ቁጥር 17 ይነግረናል። እና ክርስቶስ ያኔ በምድር ነበር ስጋ ለብሶ ድምፁ የመጣው ከሰማይ ነው። እና የተለያዩ እንደሆኑ በአካል ማለት ነው። በአካል ሁለት እንደሆኑ እንመለከታለን። ያም ብቻ ሳይሆን ደግሞ ሲቀጥል እንደገና የእግዚአብሔርን መንፈስ እንደ እርግብ ሲወርድ በእርሱም ላይ ሲመጣ አየሁ ይላል። ና ሶስተኛውም አካል ደግሞ በዛ ጋር እናገኘዋለን ጥሩ፣ ልክ ነው። ግን አሁን የሚነሱ ጥያቄዎች ያው እግዚአብሔር ኢየሱስ አምላክ ነው፣ አምላክነቱን አንክድም። ግን በአምላክነት ውስጥ ደግሞ ደረጃ አለ። አብ ትልቅ፣ ዋናው አምላክ ነው። ኢየሱስ ደግሞ በተለያየ ምክንያት ትንሽ ዝቅ ያለ የአብ እኩያ ያልሆነ አምላክ ነው። እንደዚህም ደግሞ የሚመሳሰሉ ጥቅሶች ብዙ አሉ። ይሄንስ እንዴት ይታያል? ይህ አስተሳሰብ ልክነት ያለው ጉዳይ ነው ወይስ ትክክል ካልሆነ ለምንድነው ትክክል ያለው ነው? አሁን እዚህ ላይ በተለይ ከስላሴ ጋር በተያያዘ ያለው ትልቁ ችግር ምንድን ነው? አብ እንዳልከው አብ ትልቁ ነው፣ ዋናው ነው። ከዛ ኢየሱስ ከእሱ ስር ነው ያለው። መንፈስ ቅዱስ ደግሞ ኃይል ነው ኤነርጂ ነው ፓወር ነው የሚል ነው እንጂ ሶስት የተለያዩ አካል ያላቸው እንደሆኑ ተደርጎ ለመቀበል ይከብዳል። እና ከዛም የተነሳ ነው ሰዎች የተለያየ አይነት ነገሮች የሚናገሩት። ነገር ግን ክርስቶስ ምን ነበረ ካልን አሁን እኛ እኮ አይደለንም ክርስቶስ ምን እንደነበረ መተንተን ያለብን ወይም ያስፈልገን። እራሱ እኮ ተናግሮ ፊልጵስዩስ ምዕራፍ ሁለት ላይ እንደዚህ ብሏል። ፊልጵስዩስ ምዕራፍ ሁለት ቁጥር አምስት ላይ እንደዚህ ይላል ከቁጥር አምስት ጀምሮ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ደግሞ ይሁን። ምን አይነት ሀሳብ ነው ያለው? እርሱ ክርስቶስ ማለት ነው በእግዚአብሔር መልክ ሲኖር፣ ስለዚህ እግዚአብሔር ነበር። እሱ ዘላለማዊ አምላክ ነበር። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ይ ስለዚህ እግዚአብሔር ሆኖ ይኖር ነበር። አምላክ ሆኖ ዘላለማዊ አባት ሆኖ ይኖር ነበር ቅድም ኢሳያስ ላይ እንደነበረ ያንን ግን የሙጥኝ ብሎ አልያዘም። ምን አደረገ ነው የሚለው ቁጥር ስድስት ቁጥር ሰባት ሲቀጥል ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ስለዚህ እኔ አይደለሁም ክርስቶስ አንሷል አላነሰም እያልኩ መናገር የምችል መጽሐፍ ቅዱስ እኮ እየነገረኝ ነው ያለው። ስለዚህ ክርስቶስ ራሱ ነው እየተናገረ ያለው ስለ ራሱ እኩል ነበርኩ ከእግዚአብሔር አብ ጋር በዘላለማዊ የጊዜ መስፈርም አንድ ምክንያቱም ዘላለም ተብሎ ጊዜ የለም ግን በዘላለም ውስጥ ግን ክርስቶስ ከእግዚአብሔር ጋር እኩል ነበረ። ይኸው ይነግርና ያንን ግን የሙጥኝ ብሎ አንቆ አልያዘም። እንዲያውም ብናደረገ እሱን ተወ እና ራሱን ማደርገ ባዶ አደረገ። ስለዚህ ራሱን ባዶ በሚያደርግበት ጊዜ ለእግዚአብሔር ለአባቱ ታዛዥ ሆኖ በምድር ላይ ታየ። ያ መታየቱ ግን ከእግዚአብሔር ያነሰ ነው ሊያስ ብለው ግን አይችልም። አሁን እኛ ያለን ችግር ይሄ ነው። እየነገረኝ እኮ ነው ያለው። እየነገረኝ ግን እኔ ምንድን ነው የምለው? ትንሽ ነህ አንተ፣ ከእግዚአብሔር አብ ስላነስክ ነው እላለሁ። አይደለም፣ እኩል ነበርኩ እያለ ነው ያለው። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ይህንን በፈቃዱ ነው ያደረገው። ይህንን እኔ እየተነተንኩ እግዚአብሔር ትልቅ ነው፣ ኢየሱስ ትንሽ ነው እንድል ምንም በራ አይከፍትልኝም። ሲቀጥል ምን ይላል? በዚህም ምክንያት እግዚአብሔር በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስሙም ሁሉ ያለውም ስም ሰጠው ይህም በሰማይና በምድር ከምድር በታች ያሉ ሁሉ ለኢየሱስ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይሄ እንግዲህ የመለኮት ሀሳብ ነው፣ የመለኮት ፍቅር ነው። እኛ ልንረዳው በማንችለው መልኩ የተገለጸ የመለኮት ፍቅር ነው። ይህን ስናነብግን እኛ ምንላለን ክርስቶስ ከእግዚአብሔር ያነሰ ነው እንላለን። ግን አይደለም እንዳልሆነ ጥቅሱ በግልጽ ይነግረናል። የበለጠ መጽሐፍ ቅዱሳችንም ስናጠና መጽሐፍ ቅዱሳችን በግልጽ ያስቀምጥልናል። ዮሐንስ ራእይ ምዕራፍ አንድ ቁጥር ስምንት ላይ ከቁጥር ሰባት ጀምሮ እንደዚህ ይላል፣ እነሆ ከደመና ጋር ይመጣል። አይንም ሁሉ የወጉትም ያዩታል። የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን፣ አሜን። ስለ ክርስቶስ እየተናገረ ነው እንግዲህ። ይሄኛው ከዛ አስቀጥል ቁጥር ስምንት ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ይላል። ና ስለ ክርስቶስ እየተናገረ ያለ የነበረ የሚመጣ ሁሉን የሚገዛ ጌታና አምላክ እንደሆነ እየተናገረ ነው በግልጽ። ስለዚህ ይሄኛውም ያስተምረናል። ሲቀጥል ደግሞ ክርስቶስ በምድር አገልግሎቱ በነበረ ጊዜ ዮሐንስ ምዕራፍ አስር ላይ የተከሰተ ነገር ነበር። ዮሐንስ ምዕራፍ አስር ቁጥር ሰላሳ ላይ አይሁዳውያን ክርስቶስን ሊወግሩት ፈለጉ፣ ሁሉም ድንጋይ አንስተው ና ምክንያታቸውን ደግሞ ይናገራል እዛ ላይ ቁጥር ሰላሳ አንድ ላይ አይሁድም ሊወግሩት ደግመው ድንጋይ ያነሱ ይላል። ደግመው ድጋሚ ነው ያነሱት። ምክንያቱም ቁጥር ሰላሳ ላይ ሲናገር እኔና አብ አንድ ነን ብሎ ይናገራል። ና በዛ ምክንያት ሊወግሩት ፈለጉ። ከዛ ክርስቶስ ይጠይቃቸዋል። ከአባቴ ዘንድ ብዙ መልካም ስራ ሳየኋችሁና ከእነርሱ ስለ ማንኛው ቶትወግሩኛላችሁ ብሎ ጠየቃቸው። ከዛ ሲመልሱለት ስለ መልካም ስራህ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት ይላልና ክርስቶስም አምላክ እንደሆነ እየነገራቸው ለእግዚአብሔር ብቻ የተሰጠውን እኔ ነኝ የሚለውን ስም ክርስቶስ ሲጠቀም፣ ሌላም ቦታ ከአብርሃም በፊት እኔ ነኝ እያለ የእግዚአብሔር ስም አምላክ ስለሆነ ነው እሱን መጠቀም የሚቻለው ሊጠቀም የተገባውና እሱንም ሲጠቀምና ሲገልጽላቸው እንመለከታለን። በጣም ጥሩ አምላክ የሚለው አስተሳሰብ ራሱ እኛ እንደው መቼም በእኛ አስተሳሰብ ሁልጊዜ ትንሽ አምላክ ትልቅ አምላክ እያለን ነው እንጂ አምላክ ከተባለ አምላክ ነው ወይ አምላክ ነው ወይ አይደለም ነው እንጂ በአምላክነት የትንሽነት አምላክነት ትልቅነት አምላክነት ምክትል አምላክ የሚባል ነገር የለም አሁን ግን ልጠይቃችሁ የምፈልገው እዚሁ ላይ ሳንወጣ የኢየሱስ ክርስቶስ ሙሉ ለሙሉ መለኮት መሆን ከደህንነት ጋር ያለው ከኛ የመዳን ጋር ያለውን ግንኙነት እንድታነሱ ትፈልጋለሁ። እሱን ከማንሳታችን በፊት ግን ትንሽ ጥቅሶች እንጨምር በዚህ በመለኮቱ ላይና አንድ ሁለት ጥቅሶችን ለማንሳት ትፈልጋለሁ። ዮሐንስ ወንጌል ምዕራፍ አንድ ላይ ልክ እንደ ዘፍጥረት አንድ ተመሳሳይ ጥቅስ ይናገራል። ዘፍጥረት አንድ አንድ ላይ ይላል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ልክ እንደዛ ዮሐንስ አንድ አንድ ላይ ምን ይላል? በመጀመሪያ ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበር ይላል፣ እግዚአብሔርም ቃል ነበር ይላል እና ሲቀጥል ይላል ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች። ክርስቶስ ከእግዚአብሔር የወሰደው አብ የወሰደው ሌላ ሕይወት ወይም ያነሰበት ነገር የለም። ሕይወት በሱ ነበረች፣ የራሱ የሆነች ዘላለማ የሆነች ሕይወት ነበረች። ያ ቃል ማን ነው? ማን ነው ብለን ከጠየቅን ቁጥር 14 ላይ ቃልም ስጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ ይላል። ስለዚህ ይሄ ቃል ማን ነው? ክርስቶስ በክርስቶስ ስም ቀይረን ብናነበው በመጀመሪያ ክርስቶስ ነበር፣ ክርስቶስም በእግዚአብሔር ዘንድ ነበር፣ ክርስቶስም እግዚአብሔር ነበር ብለን ልንናገር እንችላለን። ቅድም ከአምላክ ጋር አያያዘ ያነሳው ጥቅስ ላይ እግዚአብሔር አብ ስለ ልጁ ስለ ኢየሱስ ሲናገር እንደዚህ ይላል ዕብራውያን ምዕራፍ አንድ ላይ ቁጥር ስምንት ላይ እንደዚህ ይላል። ስለ መላእክት ይላል። ስለ መላእክት አገልጋይ መናፍስት ናቸው ይላል ቁጥር ሰባት ላይ ስለ ልጁ ግን አምላክ ይሆን ነው ይላል። እግዚአብሔር አብ ልጁ አምላክ የሆ ነው ይላል። ይሄ እራሱ በጣም የሚያስደንቅ ቃል እንደሆነ እና ያለና ዙፋንህ ደግሞ ደሞ ይለዋል እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው ይለዋልና አምላክ ብሎ አብ ልጁን እንደሚጠራ የሚያሳይ ክፍል ነው። ሌላም ቦታ ክርስቶስ ያደረጋቸውን ተአምራት ስንመለከት አንዳንዶቹን ሲፈውሳቸው የተናገረው ቃል አንተ ወንድ ልጄ ሆይ ኃጢአት ተሰረየልህ ብሎ ሲናገር እናገኘዋለን። ሉቃስ ምዕራፍ አምስት ሀያ ላይ ይሄን ሀሳብ እናገኛለን። እምነታቸውንም አይቶ ይላል የታመመውን ሲፈል ሲፈውስ አንተ ሰው ኃጢአት ተሰረያችልህ አለው ይላልና በዛ ጊዜ ላይክ እስራኤላውያን በጣም ነበር የደነገጡት። ምክንያቱም ከእግዚአብሔር ሌላ ኃጢአት ሊያስተሰር ይቅር ሊል የሚችል የለምና፣ ተቆጡም፣ ተናደዱም፣ በጣም ደነገጡም። ግን ክርስቶስ አምላክ ስለሆነ እግዚአብሔር ስለሆነ ኃጢአትን ይቅር ማለት የሚችል እንደሆነ ሊያሳያቸው እሱን እነሱን ቃላት ሲጠቀምና የእውነትም ደግሞ ኃጢአትን ይቅር ሲል እንደነበረ በምድር ላይ በነበረ ጊዜ እንመለከታለን። በጣም ጥሩ እንግዲህ ያነሳው ጥያቄ ከደህንነታችን ጋር የእሱ አምላክነት ምን ግንኙነት አለው የሚል ነው ልክ ነው ስለዚህ ይህ ትምህርት ግን ከደህንነታችን ጋር እጅግ የተቆራኘ መሆኑን መገንዘብ ያስፈልጋል የሱስ መለኮት መሆኑ ነው ህይወት ልናገኝበት ቻል ነው መንፈስ ቅዱስ መለኮት መሆኑ ነው አሁን መጥቶ የሚያጽናናንና ና የሚመራን ያለው እና እስከተገለጠው ድረስ ነው አሁን እንደተባለው ማሰብና ማመን ያለብን ሚስጥሩ ደግሞ የእግዚአብሔር ነው እንግዲህ፣ በዚህ እናጠቃልላለን ይህንን ጥናታችንን።